ይልማ ኃይለ ሚካኤል እንደምን ዋልክ። በርሊን የሚገኘው የጀርመን መንግስት ሁለተኛ ዙር የኮሮና ወረርሽኝ እንዳሳሰበው እየገለጸ ነው። የጤና ሚኒስቴር አሁን እዚህ በሰሜኑ ንፍቀ ክበብ የበጋ ወራት መሆኑን ተከትሎ ለእረፍት ውጪ ሄደው የሚመለሱ ዜጎች ሁሉ የኮሮና ምርመራ በባቡር ጣቢያ፣ በድንበር፣ እንዲሁም በአውሮፕላን ማረፊያዎች እንዲደረግ እያለ ነው እና ምንድን ነው ስጋት ውስጥ ይንገረን። መቼም ስጋቱን በተመለከተ ብዙዎቹ ነገሮች አንቺ አሁን አንስታ ያሻቸዋል መጓጓዝ ሁኔታ ነው። ነገር ግን ጥሩ አድርገው ሁኔታውን ያስቀመጡት ነገር ቢኖር የሮበርት ኮህ ኢንስቲቱት ተቋም የምርምር ጣቢያው ፕሬዝዳንት ሚስተር ሎተር ቪለር የሚባሉት ናቸው። እሳቸው እንዳሉት እስካሁን ድረስ በሽታው እንዳይስፋፋ ገትረን ይዘነው ተቋቁመን ነበር። አሁን ግን ሁኔታው የወረርሽን በሽታው መስፋፋት ሁላችንም ጭምር የሚያሳስብ ሁኔታ ውስጥ ገብተናል ነው ያሉት። ሁለተኛው የወረሽኝ በሽታ ዙር ተጀምሯል ብሎ ለመናገር እሳቸው እንዳሉት አሁን ይከብዳል። በእርግጥ በሽታውን ከጀርመኖች ከሌሎቹም በበለጠ ተቆጣጥሮት ነበር። አሁን ግን በየቀኑ በሽታው እና በዚህ በሽታ የሚለከፉት ሰዎች ቁጥር ከፍ እያለ ሄደዋል። በሁለት ነገሮች ነው ቅድም እንዳነሻ ሲሆን፣ አንደኛው በሽታው እንደገና ሊሳፋ የቻለው በጉጉትና በትልቅ ደስታ ይጠበቅ የነበረው የበጋው የእረፍት ጊዜ መጀመሩ ነው። ፀሐይ ለመሞቅ የንጹህ ውሃ ውስጥ ለመዋኘት፣ አሸዋ ላይ ለመንከባለል ከዛም አልፎ ደግሞ ለመደሰት፣ ለመጨፈር፣ ለመዝናናት የሚፈልጉ ሰዎች ቁጥር ብዙ ነው። ይህን ደግሞ ጥሩ አድርገው አሰናድቶ የሚያቀርቡ ሀገሮች አሉ። ምሳና ራት፣ ቁርስ ጭምር ሆቴሉ፣ አይሮፕላኑ ጠቅላላው ጉዞ ለሰባት ቀን ይሁን ለአስራ አምስት ቀናት ከአምስት መቶ ዩሮ በታች አዘጋጅቶ የሚያቀርቡ ሀገሮች አሉ። ይህን ሁኔታ ተጠቅመው ደግሞ ጀርመኖች የአመት እረፍታቸውን ለማድረግ ይሄዳሉ። ከዛ ይዘው ነው የሚመጡት እንግዲህ በሽታውን። ግን አገር ውስጥ ስጋት የለም ማለት ነው። እንደሚታየው እንግዲህ አሁን ሙቀት ነው። ማታ ወይም ደግሞ ምሽት ላይ በየቡና ቤቱ ደጃፍ፣ በየባህር ዳርቻ ህዝቡ ፈሶ ሲጫወት፣ ሲጠጣ፣ ሲበላ ነው የሚታየው አገር ውስጥ ስጋት የለም፣ እሱ ነው ሁለተኛው። ደግሞ ምክንያትና ብዙዎቹን ነገር ደግሞ አሳሳቢ ሁኔታ ውስጥ የከተታቸው እንግዲህ ለመሄድ የሚፈልጉ ሰዎች ይሄዳሉ ወደ ውጭ። ነገር ግን ደግሞ እዚሁ ራሱ ምሽቱ ድረስ ሙቀት ስላለ እስከ ምሽቱ ድረስ ሁኔታውን ነገሮች አዘጋጅተው የሚያቀርቡ ምግብ ቤቶች፣ ሬስቶራንቶች አሉ። ግን ከዛ አልፎ አሁን በተለይ ወጣቱ ትውልድ በያለበት በመገናኛና በመናፈሻ ቦታዎች ላይ እየተጠራሩ የሚያደርጉት አስረሽ ምቺው ሁኔታ ነው። በቅርቡ እንዲያውም ከሁለት ቀን በፊት እስከ አምስት ሺ የሚደርሱ የጀርመን ወጣቶች መጠጣቸውን ይዘው ሙዚቃቸውን ከፍተው እስከ እኩለ ሌሊት ድረስ ሲጨፍሩ በዛ አካባቢ መናፈሻ ቦታ ይኖሩ የነበሩ ሰዎች ተደናግጠው ፖሊስ ጠርተው እነዚህን አምስት ሺህ ወጣቶች እንዲበተኑ አድርጓቸዋል። ከትላንትና ወዲያ የነበረው ሁኔታ ነው። ትላንትና እንደዚሁ ሶስት ሺ የሚደርሱ ወጣቶች እዚሁ በርሊን ከተማ እንደዚሁ ተመሳሳይ ነገር አድርገው ፖሊሶች መጥተው በትነዋቸዋል። ይህ ነገር በሃምቡርግም በሌላ ከተማም የሚታይ ነው። ወጣቱ ተሰልችቶታል መታሰር ብለው በዚህ በሙቀት በዚህ ቆንጆ አየር እና መሰላቸት የታየበት ይመስላል፣ በወጣው ሕግጋት ምክንያት በሚገባ ምክንያቱም ወጣቱ ትውልድ አሁን ትምህርት ቤት ተዘግቷል። ትምህርት ቤቶች እና ዩኒቨርሲቲዎች የሚከፈቱት ምናልባት ከሁለት ሳምንት ከሶስት ሳምንት በኋላ ነው። እስከዛ ድረስ ያለውን ጊዜ ሊጠቀሙበት ይፈልጋሉ። ደግሞ መዝናኛ ቦታዎች በሕግ ተከልክሏል አሁን ዝግ ስለሆነ እንግዲያስ ሁኔታው ውጭ ተገናኝቶ ፀሐይ ስለሆነ ሙቀት ስለሆነ ዝናብ የለም፣ ለመጨፈሪያ መቻል ደግሞ ርካሽ ነው። ሳጥኑን ቢራ ገዝተው ሊሄዱ ይችላሉ፣ ጠርሙሶች ገዝተው ሊሄዱ ይችላሉ። ግን አሁን ከዛ ተነስተው እዚህ ጀርመን ብቻም ሳይሆን ሌሎች ከተማዎችም የአውሮፓ ማታ ማታ አልኮል እንዳይሸጥ የአልኮል ገደብም እንዲደረግ የሚል ሀሳብ አንስተዋል። አሁን ጥያቄው እንግዲህ የሰብአዊ መብት ጥያቄና የነጻነት ጥያቄና የ የወረርሽኝ በሽታው ጥያቄ እንዴት ነው በሚል ነው። ይህንን ደግሞ የሕግ አዋቂዎችም ሌሎችም ተመራማሪዎች እናም አመዛዝ ነው ማስቀመጥ ያስፈልጋል ነው የሚሉት። ብዙ ሰው ሕይወት ሊጎዳ የሚችል በሽታ እያለ የእያንዳንዱን ሰው መብት በተለይ ደግሞ ለመጨፈር እና ለመዝናናት የሚለውን ነገር መታሰብ አለበት የሚል ደረጃ ላይ ደርሰዋል። ምንድን ነው እንግዲህ መቋጫው? የጀርመን መንግስት ምን አይነት መፍትሄ ነው እያቀረበ ያለው? አሁን በአንድ በኩል ቀደም ምርመራውን የበሽታው መስፋፋት ምን ደረጃ ላይ እንደደረሰና እንዴት ሊሆን እንደሚችል ምርመራው መቀጠል አለበት ነው የሚሉት። ጠቅላላው ግን ከዚህ በሽታ ልንገላገል የምንችለው መድኃኒት ተዘጋጅቶ ከፋብሪካው ወጥቶ ተመርምሮ ያን ክትባት ሁኔታ ላይ ስንደርስ ብቻ ነው የሚሉት። እስከዛ ድረስ ጥንቃቄ ውስጥ ገብተን መቼም አድማጮቻችንም ሳይጠይቁ አይቀሩም። እኛም ዘገበናል። ጀርመን የኮረናን ክትባት እየሞከረች ነው፣ ብሪታንያ እየሞከረች ነው፣ ሩሲያ እየሞከረች ነው የሚል ሹክሹክታ ተሰምቷል። ግን መድኃኒቱ ማለት ነው ክትባቱ መቼ ነው ወደ ጠረጴዛ የሚመጣው? በሚሊዮን የሚቆጠር የዓለም ሕዝብ በዚሁ በሽታ ተይዟል። ከግማሽ ሚሊዮን በላይ ሕዝብ ደግሞ በኮረና ሞቷል። ልክ ነው። ግን ጊዜ የሚጠይቁ ናቸው ምርምር ነገሮቹ። እና እንደገና ደግሞ ተገኘ ተብሎ ብቻ ሳይሆን ይሄ የተገኘው መድኃኒት በላቦራቶሪ ውስጥ፣ በምርምር ጣቢያ በአይጦች ላይ ከዛ ወደ ሰው ከሰው ላይ ተሞክሮ ደግሞ እንደገና ለሌሎች ሰዎች ለሁሉም ሊሰጥ ይችላል የሚል ነው። ሕጻናቶች መከተብ አለባቸው ይሆናል። ሽማግሌዎች በበሽታ የተጠቁ ሰዎች አለ። ይሄን ሁሉ እስከሚያጣሩ ድረስ ከጀርመን የጤና ጥበቃ ሚኒስቴር እንደተሰማው ከሆነ ስድስት ወር ሰባት ወር በኋላ ነው የሚሆነው። ስለዚህ እስከዛ ድረስ ግን ያለፉትን ጊዜ ተጠንቅቀን ከበሽታው እንደተቋቋም ተቋቋም ነው፣ አሁን ደግሞ ተጠንቅቀን ማድረግ አለበት የሚለው ነው። ሌላው አሳሳቢ ደግሞ በሽታውን ያገገሙ ሰዎች አሉ። እነዚህ ያገገሙ ሰዎችም ተመልሶ ሊይዛቸው ስለሚችል እናውም እነሱ በዚህ በሽታ ሰውነታቸው ስለተጎዳ አደገኛ ስለሆኑ በተለይ እድሜያቸው የገፋ እና ከስልሳ ዓመት በላይ የሆኑ ሰዎች የተለያዩ በሽታዎችን ደግሞ የተያዙ ሰዎች መጠንቀቅ አለባቸው የሚል ነው ሀላፊነት የእያንዳንዱ ሰው ነው እንጂ መድኃኒቱማ እንደ ስድስት ሰባት ወር መጠበቅ አለብን። ይልማ ሀይለ ሚካኤል ከበርሊን ለሰጠህን ቃለ ምልልስ በጣም አመሰግናለሁ መልካም ጊዜ